18ኛው የኢትዮ ሱዳን የድንበር ልማት ስብሰባ መቀሌ ከተማ ውስጥ መካሄድ ላይ መሆኑን ይጠቁማል። ከኢትዮጵያ መሬት ተቆርሶ ለሱዳን ተሰጥተዋል በሚለው በተቃውሞ ድምጻቸውን ከሚያቀርቡ ወገኖች የሚቀርበውን ክስ ሀሳብ ወለድ ነው ይላል። የውጭ ጉዳይ ሚኒስትር። ግርማይ ገብሩ የላከው ዘገባ ቀጥሎ ይቀርባል። በኢትዮጵያ የውጭ ጉዳይ ሚኒስትር የጎረቤት ሀገሮች ጉዳይ ኃላፊ አቶ መለስ አለም የስብሰባው አላማ አስመልክተው ዛሬ ከሰዓት በፊት ለአሜሪካ ድምፅ ሬዲዮ ተናግረዋል። ዋና ዓላማው በሁለቱ ሀገሮች በተለይም በአዋሳኝ ክልሎች መካከል ያለውን ኢኮኖሚያዊ ና ማህበራዊ እንዲሁም ፖለቲካዊ ና ጸጥታ መስተጋብር የተሻለ እንዲሆን ማድረግ ነው። ይህ ማለትም ማለት ነው። በሱዳን በኩል አራት ክልሎች ናቸው የሚሳተፉት ከሰላ፣ ገዳሪፍ፣ ሴናር ና ብሉናይል ናቸው። በኢትዮጵያ በኩል ትግራይ፣ አማራ ና የቤኒሸንጉል ጉምዝ ክልሎች ይሳተፋሉ። ስለዚህ የዚህ ስብሰባ ዓላማ ኢኮኖሚያዊ ትብብር እንዲኖር በመሰረተ ልማት ደረጃ እንዲተሳሰሩ ማድረግ፣ ከጤና አንጻር ለምሳሌ በሁለቱ ድንበሮች አካባቢ በህዝቡ መካከል ያለው ጤና እንዴት ይጠበቃል? አንዱ ላይ ያለው የጤና ጉለት ወደ ሌላው እንዳይሸጋገር ምን ማድረግ አለብን? በጸጥታ ረገድ ያሉ ጉለቶችን ለመሙላት የተጠራ ስብሰባ ነው። ከዚህ የዘለለ እና የበለጠ ግብ የለውም። የኢትዮጵያና የሱዳን የድንበር ጉዳይ ሲነሳ የኢትዮጵያ መንግስት ለሱዳን መንግስት አሳልፎ የሰጠው መሬት እንዳለ አንዳንድ የተቃዋሚ ድርጅቶች በተደጋጋሚ ክስ ሲያቀርቡ ቆይተዋል። በድንበሩ አካባቢ የሚገኙ የሁለቱም አገሮች ገበሬዎችም በመሬት የባለቤትነት ጉዳይ ላይ እንደሚጋጩ ሱዳን ትሪቡን ገልጿል። በዚህ ሳምንት ደግሞ ሁለቱም አገሮች መቐለ ከተማ ውስጥ የጀመሩት ስብሰባ በድንበር አከላለል ዙሪያ ለመነጋገር እንደሆነና አሁንም ከኢትዮጵያ መሬት ተቆርሶ ለሱዳን እንደሚሰጥ በማኅበረሰባዊ ድረገጽ ላይ ተጽፏል። ስለዚሁ ማብራሪያ እንዲሰጡኝ የጠየኳቸው አቶ መለስ አለም ወሬው ጥሩ ጸሐፊ የጻፈው ልብወለድ ነው ሲሉ መልሰዋል። ሲጀመር የዚህ ኮሚቴ ኃላፊነት ስልጣን በኢትዮጵያና ሱዳን አጎራባች ክልሎች አካባቢ ኢኮኖሚው እንዴት ሊተሳሰር ይችላል። ከጸጥታ አንጻር፣ ለምሳሌ አንደኛው ትልቁ ችግር በዛ ድንበር አካባቢ ህገወጥ የሰዎች ዝውውር ነው። ይሄ የህገወጥ የሰዎች ዝውውር ሰንሰለቱ ከኢትዮጵያ እስከ ሱዳን የሚዘረጋን ይታወቃል። ከኢትዮጵያ ተነስተው በመተማና ሁመራ አድርገው ሱዳን ይሄዳሉ። ስለዚህ እሱን እንዴት መከላከል ይቻላል ነው። ይሄ ከድንበር ጋር የሚያያዝም ነገር የለውም። እንዴት በአንዱ አገር የሚከሰት የጤና ወረርሽኝ በሌላው እንዳይከሰት መከላከል ይቻላል? ኤች አይ ቪ ኤድስ እንዴት መከላከል ይቻላል? የሚል በጣም መሰረታዊ እና የታችኛውን የህብረተሰብ ክፍል የዕለት ተዕለት የኑሮ ሁኔታ በሚነኩ ጉዳዮች ላይ የሚነጋገር ነው። በኤችአይቪ ላይ መነጋገር ከድንበር ማካለልና መከለል ጋር የሚያያዝ ነገር የለውም። ና ይሄ ጥሩ ጸሐፊ የጻፈው ልብወለድ ነው። ኢትዮጵያና ሱዳን በመካከላቸው ያለውን 1600 ኪሎ ሜትር ርዝማን ያለው ድንበር ለማካለል እንደ አውሮፓውያን አቆጣጠር በ2004 ዓ.ም መስማማታቸውን ይታወሳል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም።